459 መንገደኞችን አሳፍሮ ከሞሪሽስ ወደ ፓሪስ ያመራ የነበረው የፈረንሳይ አየር መንገድ አውሮፕላን በሌሊት በረራ ወቅት በውስጡ ተጠርጣሪ ቦምብ በመገኘቱ ሞምባሳ፣ ኬንያ ላይ ሲደርስ መንገደኞቹ በሙሉ ወደ ሌላ አውሮፕላን እንዲዛወሩ ተደርጎ ጉዟቸውን ቀጥለዋል። ሆኖም የሞምባሳ ፖሊስ አንዳንድ በበረራ ቁጥጥር 463 ቦይንግ 777 የፈረንሳይ አውሮፕላን ላይ የነበሩ መንገደኞችንና የአውሮፕላኑን ሰራተኞች እያነጋገረ እንደሆነም ታውቋል። ከቪክት ቢያት የደረሰን ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል። አየር መንገዱ ጊዜ መቁጠሪያን ጨምሮ ከወፍራም ካርቶንና ወረቀት የተሰራውን መሳሪያ ፈንጂ በውስጡ ሳይኖር አይቀርም ብሎ ነበር የገመተው። ሆኖም ሲመረመር ቦምብ ሳይሆን ቀርቷል። ድንገቱ ከሁለት ወራት ግድም በፊት 224 ተሳፋሪዎቹ በሙሉ ያለቁበትን የሩሲያውን ጄት አውሮፕላን አደጋ እንዲሁም ከአንድ ወር በፊት ለ130 ሰዎች ሕይወት መጥፋት ምክንያት የሆነውን የሽብር ጥቃት ተከትሎ ነው። ሁለቱንም ጥቃቶች ያደረስኩት ደግሞ እኔ ነኝ ሲል ራሱን የእስላማዊ መንግሥት እያለ የሚጠራው ጽንፈኛ ቡድን ኃላፊነት መውሰዱ ይታወቃል። ቡድኑ ከዩናይትድ ስቴትስ በተነሱ ሦስት የፈረንሳይ አየር መንገዶች በረራ ላይም ቦምብ ጠምጃለሁ ሲል ማስፈራራቱ አይዘነጋም። በዚህ በትላንት ሌሊቱ ከሞሪሸስ ፓሪስ በረራ ወቅት የአውሮፕላኑ ሠራተኞች በውስጡ ምናልባት ቦምብ ሊሆን የሚችል መሳሪያ መኖሩን ለመንገደኞቹ አላሳወቁም ነበር ተብሏል። ያደረጉት በቴክኒክ ብልሽት ሳቢያ ቀደም ሲል በበረራው ፕሮግራም ያልተገለጸ ለውጥ በማድረግ ሞምባሳ፣ ኬንያ እንደሚያርፍ ነው የገለጹት። ይህን አይነቱ ሁኔታ ሲፈጠር በአውሮፕላኑ ሠራተኞች የተወሰደው እርምጃ ትክክለኛ ነው ብለው እንደሚያምኑ በርካታ ባለሙያዎች ይናገራሉ። አንደኛው የኤርሴፍ ዶት ካም ባለሙያ ቶድ ከርቲስ ናቸው። ይህ አይነቱ እርምጃ ምንም ችግር ያለው አይመስለኝም። ለመላው መንገደኞች ደህንነት በማሰብ እስከሆነ ድረስ የተሰጠው ምክንያት ጎጂነት አለው ብዬ አላምንም። በፈረንሳይ አየር መንገድ አውሮፕላን በረራ ወቅት የተገኘው ፈንጂ መሰል መሳሪያ ከአጉል ቀልድ እስከ አየር መንገዶችን እና መንግስታትን ጥልቅ ምርመራ ሊያስወስድ የሚችል ነው ሲሉም ቶድ ከርትስ ያስረዳሉ።